Voice of America! የዓለም የጤና ድርጅት የሳምባ ነቀርሳን ወይም ቲቪን ለመከላከል የሚደረገው ጥረት ጨርሶ እየቀረ ነው ይላል። በየዓመቱ ከአንድ ሚሊዮን በላይ ሰዎችን ሕይወት የሚቀጥፈውና ለዘመናት የቆየውን ይህንን ዕድሜ ጠገብ በሽታ ለአንዴና ለመጨረሻ ጊዜ ለመክታት አስቸኳይ እርምጃዎች መወሰድ ይኖርባቸዋል ሲልም አስጠንቅቋል። የተባበሩት መንግስታት የጤና ተቋም የዘንድሮውን የዓለምን የቲቪ ቀን የሚያከብረው ይህንን ከባድ ማስጠንቀቂያ ከመስጠት ጋር ነው የቪኦኤ ጋቢ ሊሳ ሽላይን ከጄኔቫ የላከችውን ዘገባ ደረጀ ደስታ ያቀርበዋል። የዓለም መሪዎች በልማድ የሳንባ ነቀርሳ የሚባለውን ወይም ቲቪን ከምድረገጽ ለማጥፋት ያስቀመጡት ቀነ ገደብ ሊያልቅ አንድ ዓመት ቀርቶታል። አሁን 2022 ዓ.ም እየተቃረበ ነው። መረጃዎች እንደሚያሳዩት ግን ያን ግብ ከፍጻሜ ማድረሱ የማይታሰብ መስሏል። በዓለም አቀፍ ደረጃ የቲቪ በሽታን አስመልክቶ የተቀናጀ ምርመራና ሕክምና እንዲሁም በሽታውን ላለባቸው ሰዎች ገና ከመነሻው ጀምሮ የሚያገኙትን እንክብካቤና ክትትል ለማድረግ የታሰበውን ጥረት ሁሉ የኮቪድ-19 ወረርሽኝ በእጅጉ እንደጎዳው የዓለም ጤና ድርጅት ባለስልጣናት ያምናሉ። በዓለም ጤና ድርጅት ዓለም አቀፍ የሳምባ ነቀርሳ ፕሮግራም የሚሰሩት የህብረተሰብ ጤና አጠባበቅ ባለሙያ የሆኑት ፊሊፒ ግላስ ዙ የኮቪድ-19 ወረርሽኝ የጤናና ማህበራዊ ሥርዓቶችን ያናጋ በመሆኑ በዓለም አቀፍ ደረጃ ቲቪን ለመቆጣጠር የተወሰዱ እርምጃዎችንም እንደጎዳው ተናግረዋል። 84 በሚደርሱ አገሮች ውስጥ የሚገኙ 1.4 ሚሊዮን የሚሆኑት ሰዎች እንደ አውሮፓ አቆጣጠር 2020 መጀመሪያ ላይ ያገኙት የነበሩትን ህክምናና ክትትል ማጣታቸውንም ግላዙ ተናግረዋል። ምንም ክትትል ሳይደረግበት የቆየ ቲቢ በሽታ 50 ከመቶ በላይ ለሆነው ሞት ምክንያት ይሆናል። የሳምባ ነቀርሳ በሽታ ካላቸው ሰዎች መካከል ተገቢው ክትትል ካልተደረገላቸው ግማሽ የሚደርሱት ሊሞቱ ይችላሉ። የተመጣጠነ ምግብ ችግር ካለባቸውና በኤች አይ ቪ ቫይረስ ከተያዙ ደግሞ የበለጡት ይሞታሉ። በቲቪ በሽታ ተይዘው ከሚሞቱት ጋር ግማሽ ሚሊዮን ያክል ተጨማሪ ሰዎች በዚህ መንገድ እንደሚሞቱ ተረድተናል። የቲቪ በሽታ በመላው ዓለም በገዳይነታቸው ከሚታወቁት ተላላፊ በሽታዎች ቀዳሚነቱን የሚይዝ ሲሆን በዓመት አንድ ነጥብ አራት ሚሊየን የሚደርሱ ሰዎችን እንደሚገድል ተነግረዋል። አንድ ነጥብ ስምንት ቢሊየን የሚደርሱትን የዓለም አንድ አራተኛ መጠን ያላቸውን ሰዎች ደግሞ በሽታውን በሚያስይዘው ባክቴሪያ ወይም ተዋህስ የተበከሉ መሆኑን ተመልክቷል። ከኮቪድ-19 ወረርሽኝ በፊት የዓለም ጤና ድርጅት እንደሚገምተው በዓመት ወደ 3 ሚሊዮን የሚጠጉ ሰዎች በበሽታው ይያዛሉ። የጤና ድርጅቱ ዓለም አቀፍ የቲቪ በሽታዎች ፕሮግራም መሪ ተሬዛ ካሴቭ እንደሚሉት በኮቪድ-19 ወረርሽኝ ወቅት መደበኛውን የቲቪ ምርመራ የሚያደርጉ ሰዎች ቁጥር በእጅጉ ቀንሷል። ያ ማለት ግን በሽታው ያለባቸው ሰዎች ቁጥርን ያመለክታል ማለት አይደለም። እሳቸው እንደሚሉት እንደ አውሮፓ አቆጣጠር በ2000 ዓመት ብቻ ከግማሽ ሚሊየን በላይ የሚሆኑ ሰዎች ተገቢውን ሕክምና ባለማግኘታቸው በቲቪ በሽታ ሳይሞቱ እንዳልቀሩ በመገመት የዓለም ጤና ድርጅትን ያሳሰበው መሆኑን ይገልጻሉ። ስለሆነም የተቀናጀ ምርመራ አስፈላጊ መሆኑን ካሴባ ይናገራሉ። የተቀናጀ የቲቪ ምርመራ ማድረግ በበሽታው የተያዙትንም ሆነ ለበሽታው የተጋለጡትን ሰዎች ይበልጥ ለመርዳትና ለመከላከል ያስችላል። በተቀናጀ መንገድ የምናካሂደው የቲቪ ምርመራ በሽታውን ገና ከመነሻው እንድንደርስበት ያደርገናል። ሰዎችም ከምርመራው ተጠቃሚ በመሆን በሽታውን ቶሎ አውቀው እንዲከላከሉት ያስችላቸዋል። የዓለም ጤና ድርጅት እንዳስታወቀው እንደ አውሮፓ አቆጣጠር በ2019 ከነበረው ጋር ሲነጻጸር የቲቪ በሽታ አስመልክቶ የመከላከያውንም ሆነ የእንክብካቤውን ሕክምና ያገኙት ሰዎች ቁጥር በ20 ከመቶ ቀንሷል። ክፍተቱ በትልቁ ከታየባቸው አገሮች መካከልም ኢንዶኔዥያ፣ ደቡብ አፍሪካ፣ ፊሊፒንስና ህንድ እንደሚገኙበት የጤና ድርጅቱ አመልክተዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ